ከሁሉም ቀዳሚው ግን የዓለም ዜና ነው። ማንተጋፍቶት ተዘጋጅተዋል። መልካም ቆይታ። የዲደብልዩ ዜና። ጤና ይስጥልኝ አድማጮች፣ እንደምን እንደምን ቆይታችኋል? በቅድሚያም አርዕስተ ዜና ትግራይ ክልል መቀሌ ከተማ አቅራቢያ በምትገኘው ቶጎጋ መንደር ውስጥ ከአየር ላይ ጥቃት ተሰነዘረ ተባለ። በጥቃቱ ጉዳት ደርሶባቸው መቀሌ ከተማ የመጡ ቁስለኞችን ማነጋገሩን የመቀሌ ወኪላችን ከስፍራው ዘግቧል። የአፍሪቃ ሕብረት የምርጫ ታዛቢዎች ቡድን የኢትዮጵያ ስድስተኛው አጠቃላይ ምርጫ ነፃና ገለልተኛ በርካቶችም ለመምረጥ የወጡበት ነው አለ። ማንኛውም ቅሬታ ካለም በሕጋዊ መንገድ እንዲከናወን ሲል አሳስቧል። በደቡብ ክልል ከምርጫ ጋር በተያያዘ 194 ተጠርጣሪዎችን በቁጥጥር ስር መዋሉን የክልሉ ፖሊስ ኮሚሽን አስታወቀ። ዜናው በዝርዝር ነው። ትግራይ ክልል ውስጥ ከመቀሌ ከተማ 25 ኪሎ ሜትር በምትርቀው ቶጎጋ በተሰኘችው መንደር ትናንት ከአየር ላይ ተሰንዝሯል በተባለ ጥቃት ቁጥራቸው በውል ያልታወቁ ሰዎች መሞታቸውና መቁሰላቸው ተገለጠ። ትናንት ከቀኑ ስድስት ሰዓት አካባቢ ተፈጸመ የተባለው የአየር ጥቃት የማክሰኞ ገበያ ላይ በነበሩ ሰላማዊ ሰዎች ላይም ጉዳት ማድረሱን የመቀሌው ዘጋቢያችን ሚሊዮን ኃይለሥላሴ ያነጋግራቸው የአይንማኞች ገልጧል። የክልሉ ጊዜያዊ አስተዳደር ስለተባለው ጥቃት መረጃ እንዲሰጡት ያደረገው ተደጋጋሚ ጥረትም አልተሳካም። በጥቃቱ ጉዳት እንደደረሰበት የገለጠው ነጋሲ በረኸ ብዙ ሰዎች መጎዳታቸውን ገልጧል። አንድ ጊዜ እንደምታችን ብድሪ አንድ ጊዜ እንደመታችን እኛ ወደቅን፣ ከዛ በኋላ የሆነውን አላወቅንም። የነበርንበት ሁኔታ በማክሰኞ ገበያ ላይ ነው። የደረሰብኝ ጉዳት እጄ ተሰብሯል። ሌላ ብዙ እየተጎዳለ ብዙ ሰው እየተጎተተ ነበረ። እኔ ሶስት የሞተ ሰው፣ ብዙ የሞተ እንስሳ በአይኔ አይቻለው። የፈረንሳይ ዜና አገልግሎት በጥቃቱ ከአስር በላይ ሰዎች ቆስሏል አልያም ተገድሏል ሲል ዘግቧል። ሮይተርስ የዜና ወኪል ቢያንስ 43 ሰዎች መገደላቸውን የአካባቢው የሐኪም ቤት ምንጮች ነገሩን ሲል ጽፏል። የአሜሪካው አሶሲዬትድ ፕሬስ የዜና ምንጭ በበኩሉ ከ10 በላይ ሰላማዊ ሰዎች ከአየር በተጣለው ጥቃት መገደላቸውን ዘግቧል። ቀደም ባለው ዘገባው ቁጥሩን በ8 እጥፍ ከፍ አድርጎትም ነበር። ዶችቬሌ ስለ ጉዳቱ እንዲገልጡለት መቀሌ አይደር ሐኪም ቤትና ሌሎች ትግራይ ክልል ውስጥ የሚገኙ ሐኪም ቤቶች ድጋፍ የሚያደርገው የዓለም ቀይ መስቀልና ቀይ ጨረቃ ቃል አቀባይ የሆኑት አኔ ክሊሞን ጠይቆ ነበር። ከትግራይ የሚወጡ መረጃዎችን በተመለከተ አስተያየት መስጠት እንደማይችሉ ተናግሯል። የኢትዮጵያ ስድስተኛው አጠቃላይ ምርጫን የታዘበው የአፍሪቃ ህብረት የምርጫ ታዛቢዎች ቡድን ምርጫው ነፃና ገለልተኛ በርካቶችም ለመምረጥ የወጡበት ነው አለ። አንድ መቶ አባላት ያሉት የታዛቢ ቡድኑን የመሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ይህንኑ ዛሬ ከአዲስ አበባ በሰጡት ጋዜጣዊ መግለጫ ተናግሯል። Overall, voting took place in a largely peaceful and orderly atmosphere. በአጠቃላይ የድምፅ አሰጣጡ በስፋት ሰላማዊና ስርዓትን በጠበቀ መልኩ ነው የተከናወነው። የምርጫ አስፈጻሚዎች፣ የፓርቲ ተወካዮች እንዲሁም የጸጥታ ጥበቃዎች ኃላፊነታቸውን በሙያዊ ብቃት ተወጥተዋል። በአብዛኛው በጎበኘናቸው የምርጫ ጣቢያዎች ከፍተኛ ቁጥር ያለው መራጭ ተመልክተናል። ኦሉሴጉን ኦባሳንጆ የምርጫ ታዛቢዎች ቡድኑ በአምስት ክልሎችና ሁለት ከተሞች የምርጫ ጣቢያዎች ሲከፈቱ ድምፅ ሲሰጥና የድምፅ ቆጠራ ሲከናወን መታዘቡንም አክለው ተናግሯል። ማንኛውም ቅሬታ ካለም በሕጋዊ መንገድ እንዲከናወን አሳስቧል። ታዛቢ ቡድኑ የሚመለከታቸው አካላት ሁሉ በሚቀጥለው የምርጫ ሂደት ተረጋግተው እንዲጠብቁ ጥሪ ያስተላልፋል። በምርጫ ውጤቱ ደስተኛ ያልሆነ ማንኛውም አካል በተቋቋመው ህጋዊ ማዕቀፍ እና ተቋማዊ መንገዶች ጥያቄ እንዲያቀርብ የታዛቢ ቡድኑ ልዑካን ያስገነዝባሉ። የምርጫ ታዛቢ ቡድኑ የድምፅ አሰጣጡን በታዘበባቸው 22 የምርጫ ጣቢያዎች 13ቱ በምርጫ አስፈጻሚዎች መዘግየት የተነሳ በሰዓታቸው አለመጀመራቸውንም ተናግሯል። ታዛቢ ቡድኑ የድምፅ አሰጣጡን በአጠቃላይ ገምግሞ ጥሩ መሆኑንም ኦሉሴጉን ኦባሳንጆ ገልጠዋል። የፌዴራል ፖሊስ ስድስተኛው አገር አቀፍ ምርጫ የከፋ ችግር ሳያጋጥመው በሰላም መጠናቀቁን አስታወቀም። የፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤል ዛሬ ከአዲስ አበባ በሰጡት ጋዜጣዊ መግለጫ የምርጫውን ሂደት ለማደናቀፍ ውስን ቦታዎች ላይ የተደረጉ ሙከራዎች ከሽፈዋል ብሏል። በሁለት የምርጫ ጣቢያዎች በተፈጠረ ሁከት ጸረ ሰላም ያሏቸው ኃይሎች ላይ እርምጃ መወሰዱንም ገልጿል። በኦሮሚያ ክልል ምዕራብ ሸዋ ዞን ሊባን ጃዊ ወረዳ ቡርቃ በሚባል አካባቢ ላይ ሸኔ በተባለ ታጣቂ ቡድን ምርጫውን የማወክ ሙከራ ተደርጎ ተወስዷል ባሉት አጸፋ እርምጃ ምርጫውን ማስቀጠል መቻሉንም ተናግሯል። በተደረገው የተኩስ ልውውጥም የጸጥታ አስከባሪ አካል ህይወት ማለፉን አረጋግጧል። እዛው ምዕራብ ሸዋ ጥቁር ኢንጪኒ በታጣቂዎች አምቡላንስ ላይ በተከፈተ ተኩስ የሹፌሩ ሕይወት ማለፉንም ተናግሯል። ኮሚሽነሩ በማዕከላዊ ጎንደርና ደቡብ ወሎ በምርጫ ቦርድ የቀረቡ ሁለት ጉዳዮች በምርመራ ላይ መሆናቸውንም አክለው ተናግሯል። በኦሮሚያም ይሁን በአማራ ክልል በሁለቱ ቦታ ላይ ባጋጠሙ ችግሮች ምርጫው አልተቋረጠም። ምርጫው በሰላማዊ መንገድ ተከናውኗል። ህዛ አካባቢም የተንቀሳቀሱ ታጣቂዎች ላይ አስፈላጊ ውጊያ እርምጃ ተወስዶ ሁኔታው ተረጋግቶ ምርጫው ቀጥሏል ማለት ነው። አሜሪካ ዜጋ የሆነው ማሽ ጆን ፓርክ የተባለ ግለሰብ ከምርጫ ቦርድ የልዩ ባጅ እንግድነት ወስዶ ሲንቀሳቀስ የነበረ፣ ሰኔ 14 የሚኖርበት ክፍል ውስጥ ህይወቱ አልፎ ተገኝቷል። በጳውሎስ ሆስፒታል ዛሬ በደረሰ ሪፖርት ግለሰቡ በተፈጥሯዊ ሞት መሞቱን የሕክምና ማስረጃ አሁን ደርሶናል። ምርጫውን ለማወክ አሲረዋል የተባሉ 123 ሰዎች በቁጥጥር ስር ውለው 42ቱ ላይ ቀለል ያለ ቅጣት መተላለፉንና ድረ ምርጫ ሁከት እንዳይፈጠርም ቅድመ ዝግጅት ተደርጓል መባሉን ስዩም ጌቱ ከአዲስ አበባ የላከለን ዘገባ ይጠቁማል። በደቡብ ክልል ከምርጫ ጋር በተያያዘ 194 ተጠርጣሪዎችን በቁጥጥር ስር መዋሉን የክልሉ ፖሊስ ኮሚሽን አስታወቀ። ኮሚሽኑ እንዳስታወቀው ተጠርጣሪዎቹ በቁጥጥር ስር የዋሉት በክልሉ በሚገኙ የተለያዩ አካባቢዎች የምርጫ ሕጉን የሚጻረሩ ተግባራት ሲያከናውኑ በመገኘታቸው ነው። በህግ ቁጥጥር ስር ኳሉት ተጠርጣሪዎች መካከል እንደየጥፋታቸው መጠን ክብደት ገሚሶቹ በምክር ሲታለፉ፣ የተቀሩት ደግሞ ለፍትህ አካል እንዲቀርቡ መደረጉን የደቡብ ክልል ፖሊስ ኮሚሽነር ነቢዩ ኢሳያስ ዛሬ በሰጡት ጋዜጣዊ መግለጫ ተናግሯል። ይህ የምርመራ ቡድን ባከናወናቸው ስራዎች ከቅድመ ምርጫ አንስቶ እስካሁን እስካለንበት ጊዜ ድረስ መቶ ዘጠና አራት የሚሆኑ ሰዎች ከምርጫ ጋር የተያያዘ ወንጀሎች ፈጽመው በቁጥር ስር አውለናል። በቁጥር ስር ከዋሉት ውስጥ መቶ ሶስት የሚሆኑት ተገቢው ምክር ተሰጧቸው ወዲያውኑ እንዲለቀቁ ሆኗል። ከዚህ ውጭ ግን ዘጠና አንድ የሚሆኑትን ምርመራ አጣርተን ለህግ አቅርበናል። አብዛኞቹ ተጠርጣሪዎች በህግ ሊያዙ የቻሉት የተዳዳሪዎችን ምስል የያዙ ወረቀቶችን በመቅደድ በድጋሚ ድምፅ ለመስጠት በመሞከርና በምርጫ ሂደቱን በማወቅ ተጠርጥረው መሆኑን ኮሚሽነር ነቢዩ አስረድቷል። በህግ ጥላ ስር ከሚገኙት ተጠርጣሪዎች መካከል ሐሰተኛ የድምፅ መስጫ ወረቀቶችን በፎቶኮፒ ማሽን በማባዛት ድምፅ ለመስጠት ሲንቀሳቀሱ የነበሩ እንደሚገኙበትም ኮሚሽነሩ አክለው ተናግሯል። የምርጫ ሁለት ሰኔ 14 ላይ ሀሰተኛ ፎርጅድ የድምፅ መስጫ ወረቀት ለማዘጋጀት የሞከሩ ሰዎች በቁጥጥር ስራ ውለናል። ይህም ጉራጌ ዞን ማረቆ ወረዳ ላይ ሆሽ የሚባል አካባቢ አምስት ሰዎች ይህን ሲያዘጋጁ ከተዘጋጀው ሀሰተኛ ወይም ደግሞ ፎርጂድ ሰነድ እና ፎቶኮፒ ማሽኑ ጋር በቁጥጥር ስራ ውለን ምርመራ ይጣራባቸው ይገኛል። የምትከታተሉት ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨውን የዶችቬሌ ዲ ደብሊው የዓለም ዜና ነው። ሩሲያ የማስጠንቀቂያ ተኩስ ከተኮሰች በኋላ የብሪታንያ መርከብ የውሃ ግዛቷን ለቆ መሄዱን አስታወቀች። ብሪታንያ በበኩሏ መርከቧ የዩክሬን የውሃ ክልል የክሬሚያ ጠረፍ ላይ እንደነበረች ገልጣለች። የብሪታንያ መከላከያ ሚኒስቴር የማስጠንቀቂያ ተኩስ አለመሰማቱን ተናግሯል። አውሮጳዊቷ ሃንጋሪ ተመሳሳይ ፆታን የሚመለከቱ ይዘቶች በቴሌቪዥንና በትምህርት ቤቶች እንዳይካተቱ የሚከለክል ህግ አጸደቀች። የሃንጋሪ ምክር ቤት ባጸደቀው አዲስ ህግ መሠረት ተመሳሳይ ፆታ ግንኙነትን የሚመለከቱ ምስሎች እድሜያቸው ከ18 ዓመት በታች በሆኑ ልጆችና ህጻናት የትምህርት ይዘቶች ውስጥ እንዳይታዩ በህግ ከልክሏል። ምስሎቹ በቴሌቪዥን ስርጭቶችም እንዳይቀርቡ አግዷል። በጠቅላይ ሚኒስትር ቪክቶር ኦርባን የሚመራው የሃንጋሪው ገዢው ፓርቲ ጸረ ተመሳሳይ ጾታ ይዘቶችን የሚመለከቱ ህግጋቱን አጠናክሯል። የሃንጋሪ ምክር ቤት አዲሱን ህግ ያጸደቀው በ157 የድጋፍ ድምጽና በአንድ ተቃውሞ ነው። የአውሮፓ ህብረት ኃላፊ ጀርመናዊቷ ኡርዙላ ፎንደር ላይን የሃንጋ አንጋሪ አዲስ ህግ የአውሮጳ ህብረት እሴቶችን የሚቃረን ነው ሲሉ ተቃውሟቸውን ገልጧል። የሚንችን ከተማ በበኩሉ ዛሬ ጀርመን ከሃንጋሪ ጋር በምታደርገው የአውሮጳ ሻምፒዮን እግር ኳስ ግጥሚያ ተመሳሳይ ጾታ ግንኙነትን በመደገፍ የቀስተ ዳመና ባንዲራዎችን ስታዲየም ውስጥ እንደሚያውለበልብ ገልጧል። ይህን ተከትሎም የሃንጋሪው ጠቅላይ ሚኒስትር ወደ ጀርመን አቅንተው ውድድሩን ስታዲየም በመግባት ለመመልከት የነበራቸውን እቅድ ሰርዟል። የአውሮጳ እግር ኳስ ማህበራት ህብረት በበኩሉ የሚንችን ከተማ ፍላጎትን መረዳቱ ሥርዓቱን። ሆኖም የእግር ኳስ ማኅበሩ ከፖለቲካና ሃይማኖት ገለልተኛ ተቋም መሆኑን በመግለጥ የቀስተ ደመና ባንዲራዎቹ እንዳይወለበለቡ ከልክሏል። በዚሁ ወደ ስፖርት ዜና አጠር ያለ እንለፍ። የጀርመንና የሃንጋሪ ብሔራዊ የእግር ኳስ ቡድኖች ዛሬ ማታ ለአውሮፓ ሻምፒዮና ሶስተኛ የምድብ ግጥሚያቸውን ያከናውናሉ። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። ትግራይ ክልል መቀሌ ከተማ አቅራቢያ በምትገኘው ቶጎጋ መንደር ውስጥ ከአየር ላይ ጥቃት ተሰነዘረ ተባለ። በጥቃቱ ጉዳት ደርሶባቸው መቀሌ ከተማ የመጡ ቁስለኞችን ማነጋገሩን የመቀሌው ወኪላችን ከስፍራው ዘግቧል። የአፍሪቃ ሕብረት የምርጫ ታዛቢዎች ቡድን የኢትዮጵያ ስድስተኛው አጠቃላይ ምርጫ ነፃና ገለልተኛ በርካቶችም ለመምረጥ የወጡበት ነው አለ። መልካም ጊዜ። ዜናው በዚሁ አበቃ። ጤና ይስጥልኝ።